ስፖርት። ጤና ይስጥልኝ፣ አድማጮች እንደምን ሰንብታችኋል? ባሳለፍ ነው ሳምንት ረቡ ጀምሮ ቅዳሜ የተጠናቀቀው 13ተኛው በአውሮጳ የኢትዮጵያውያን ስፖርትና ባህል ፌስቲቫል ደማቅ በሆነ መልኩ ተጠናቋል። በውድድሩ እነማን ተሳተፉ? እነማንስ የዋንጫ ባለቤት ሆኑ? ቅኝት እናደርግበታለን። ውድድሩ በተከናወነበት በጀርመን የፍራንክፉርት ከተማ ተሳታፊ የሆኑ ታዳጊ ሕጻናትና ወጣት ስፖርተኞችን፣ የስፖርት ባለሙያዎችንና ታዳሚያንን በቦታው በመገኘት ለማነጋገር ሞክረናል። ሌሎች አጠር ያሉ የስፖርት ዘገባዎችም ይኖሩናል። አብራችሁን ቆዩ። 13 ኛው በአውሮፓ የኢትዮጵያውያን ስፖርትና ባህል ፌስቲቫል የተሰኘው ድግስ በአሳለፍነው ሳምንት ረቡ ጀምሮ ቅዳሜ ለት ተጠናቋል። እጅግ ደማቅ በሆነው ስፖርታዊ ውድድር እስከ አምስት ሺህ የሚደርሱ ታዳሚያን መሳተፋቸው ተገልጧል። የሰባት ዓመቱ ናታን ቢንግ የኢትዮ ስዊስ ቡድን አጥቂ ነው። ፍራንክፉርት ውስጥ በተከናወነው ውድድር ሲሳተፍ ለመጀመሪያ ጊዜው ነው። ዛሬ እንትን ወዳለው ኳሱ እና ደስ ይላልና ቆንጆና ምኑ ወዳሉ ፓስ ማድረግ፣ መጫወት፣ ምኑ ጎል ማድረግ ምኑ። ለማን ነው የምትጫወተው? ለየት ቡድን ነው ለማለ። ኦኬ፣ ምን ዛሬ በምን መስመር ነው የምትጫወቱ? ተከላካይ ካይነ በረኛ ነህ ወይስ ግብ ጠባቂ ምንድን ነው? ግብ ጠባቂ በረኛ እንትን እዛ ጎል ማድረግ ጎል አግቢ ነህ አጥቂ ነህ? አግብታለሁ እስከ ዛሬ አይ አልገባም። ዛሬ ነው አንድ ማች አደረኩት ና ኢትዮስዊስ። እሺ መልካም እድል። እሺ ስንት ለስንት ትወጣላችሁ ዛሬ? እንጃ አንድ ሁለት ሆኑ አለቅም። መልካም እድል። እሺ ሌላኛው ተወዳዳሪ ደግሞ ቅዱስ አክሊላ ይባላል። እድሜያቸው ከ11 እስከ 14 የሆኑ ታዳጊዎች በሚጫወቱበት ውድድር ላይ ኢትዮስ ዊስን ወክሎ ነው የተጫወተው። እኔ ቅዱስ ነኝ። ስንት አመትክ ነው ቅዱስ አክሊላ? እኔ 11 ነኝ። 11። ኳስ መች ጀመርክ? እንዴት ነ ጎበዝ ነው ወይ? እኔ በሰባት አመቴ ጀመርኩኝ። እና አላውቅም እንዴት እንደሆንኩ። ለሰዎች እንዴት ብለህ ጀመርክ ኳስ አንተ? በሰባት አመ እኔ ከክፈሌ ውስጥ ብቻ አትጫወትኩኛ ኳስ። ስለዚህ አባቴን ጠየቅኩኝ፣ እኔ ኳስ መጫወት እችላለሁ ከጓደኞቼ። እሺ አለ እና ቲም ውስጥ አስገባኝ። ስለዚህ አሁን እጫወታለሁ። እኔ ከጀርመን አይዞ ከበሊን የመጣለው እና ኦ፣ ዛሬ ከማጋ ነው የምትጫወቱት? ከእኛ ኢትዮ ስዊስ ነን። ቲሙ ከመነጋጠሞ አናቀም። ታሸንፋላችሁ ይመስለኛል። መልካም እድል። የምታስተላልፎ መልእክት አለ? ለኢትዮጵያ ታዳጊ ወጣቶች ስፖርት ለሚፈልጉ በሙሉ። አዎ ምን አላቀም የእነ ቅዱስ ቡድን ኢትዮ ስዊስ ለፍጻሜ ደርሶ በኢትዮ ዙሪክ አራት ለሁለት ተሸንፏል። እነ ቅዱስ ግን ሁለተኛ በመውጣታቸው ደስተኛ ሆነው ለሚቀጥለው ውድድር ጠንክረው መምጣታቸው አይቀርም። የህፃናቱንና የታዳጊዎቹን ውድድር በክብር እንግድነት በመጋበዝ የከፈተው የቀድሞ የኢትዮጵያ ብሔራዊ ቡድንና ቡና ቡድን የረዥም ጊዜ ግብ ጠባቂ በአሁኑ ወቅት የኢትዮጵያ ብሔራዊ ቡድን ግብ ጠባቂዎች አሰልጣኝ አሊ ረዲ ነበር። አሁን አሊ የምትሰብጠው በኮከብ በረኛ የኢንተርናሽናል ውድድር አድርጎ በረኛ ሆኗል። ፈረንሳይ ሀገር ኮከብ በረኛ ሆኗል። ኮንገራ አሊ እንዴት ነህ? ሰላም ነህ? ሰላም ትንሽ የተከፋ ይመስላል። ምን ገጥሞ ነው አሁን? አዎ ስንቀየር ፓስፖርት ያለበት ባግ ትንሽዬ ባግ ጥዬ ነው ፓስፖርት አለው፣ ብዙ ዶክመንቶች አሉት፣ የቪዛ ትኬት አለው፣ መመለሻ ትኬት አለው፣ ገንዘብ ምናምን አለው እና ያገኘ ሰው ካለ እንግዲህ በሰላም ወደ ሀገራችን በደስታ እንድንመለስ ቢተባበረኝ ደስ ይለኛል። በጣም የሚያናድድ አጋጣሚ ነው። እርግጠኛ ነኝ ይገኛል ብዬ ተስፋ አድርጋለሁ። ዛሬ የክብር እንግዳ ሆነ ነው የተገኘኸው፣ ምን የታዘብከው ነገር አለ? ትንንሽ ልጆች ናቸው ስታየው፣ ምን ተሰማ? በጣም ደስ የሚል ነገር ብዙ ሕጻናቶች ነው ያየሁት እና የብዙ ክለብ እና የተለያዩ ሀገር ልጆች ሕጻናቶች እንደሆኑ ነው ያየሁት እና ደስ ይላል። እኛም ሀገር ለእንዲህ አይነት ነገሮች ተመቻችቶ ቢስፋፋ የተሻለ ነገር ይመጣል ብዬ አስባለሁ እና ለነገሩ ይህ የተደረገው የተሻለ ነገር ስላለ ነው። አለ ኦፖርቹኒቲው አለ ገብተዋል። እና በዚህ ላይ ጥረት ከተገኘበት ጥሩ ነገር ማፍራት ይቻላል። ምክንያቱም ለኢትዮጵያ ብሔራዊ ቡድን ሌላ ሀገር ተወልደው ሌላ ለሌላ ሀገር ተጫውተው መጥተው ለኢትዮጵያ ብሔራዊ ቡድን እያገለገሉ ያሉ አሉ። እነሱ ከዚህ ነው የወጡትና ቢጠነክርና ቢስፋፋ የተሻለ ነገር ይሰራል ብዬ አስባለሁ። የናሊ ቡድን ኢትዮ አበበ ቢቂላ ከኢትዮ ኢሚሊያ ጋር ለሚቀጥለው ዓመት ውድድር ወደ አንደኛ ዲቪዚዮን አልፏል። በዋቂዎች በተደረገው ውድድር ለፍጻሜ የደረሰው ኢትዮ ለንደን ቡድን ነበር። መጀመሪያ ላይ በኢትዮ ኖርዌይ አንድ ለባዶ ሲመራ ቆይቶ የማታ ማታ ከመረብ ባስቆጠራት አንድ ግብ ኢትዮ ለንደን አቻ ለመውጣት ችሏል። በፍጹም ቅጣት ምቱ መለያም ኢትዮ ለንደን ኢትዮ ኖርዌይን ስድስት ለአምስት አሸንፏል። በዚህ ደማቅ የስፖርት ውድድር ሊታደሙ ከተለያዩ የአውሮፓ ሀገራት፣ ከአሜሪካና ከመላው ዓለም በርካታ ሰዎች ተገኝተው ነበር። ነዋሪነቱ በአሜሪካን ሀገር የሆነው አቶ ያሬ ዲፍሩ በድግሱ በመገኘቱ ደስተኛ እንደሆነ ገልጧል። አሜሪካ ነው የምኖረው። አሜሪካ ኢትዮጵያ፣ እዚህም ያው ኳሱን ለማየት እንግዲህ መጥቻለሁኝ። አጋጣሚዎች ሲገኙ በመሀል በመሃል እጫወታለሁኝ። ሙዚቃ ሙዚቃም ኳስም ወይንስ ሙዚቃ ብቻ? ሙዚቃ ብቻ ነው። ስፖርቱ ውስጥ በልጅነት ያለቀ ስፖርቱ። ሙዚቃውን እንዴት አየው? ስፖርቱንስ? በአጠቃላይ ወ በጣም ደስ ይላል። በጣም በጣም ደስ ይላል። እኔ እንደዚህ አልገመትኩም። ብዙ ሰውም አለ፣ ከመላው አውሮፓ ስለሆነ የመጣው ከስዊዘርላንድ፣ ከእንግሊዝ፣ ከምን ብዙ ወዳጆችንም አገኘሁኝ። ደስ ይላል። አትሞስፌሩ በጣም በጣም ደስ ይላል። እንደዚህ አልገመትኩም ነበረ። ያው መቼም የሚያንጎራጉር ሰው ተገኝተ ዝም ብሎ አይተውም። ያው ማታ ስዘፍን አምሽቼ ድምፄም ልክ አይደለም ግን ትናገርም ድምፅ እኮ ያስታውቅ ማዘፍ ነው። አይ ነው እንዲሁ እንግዲህ ስ ተሰራ ተገኘ እንጌጤ ሞላ አንዳንቻ ማርበት የኔም ገላ ሰው ኖረው ተሳክቶ እስኬዳላ እያለ ይኖራል መላመላ በችግሩ ጊዜ መላመላ ቆርሶላ ጎረሰው መላመላ ብድሩን ይከፍላል መላ መላ እድሜ ላገኘ ሰው። ከለን ከተማ ውስጥ ለሶስት ዓመታት ያህል ነዋሪ የሆነው ብሩጌቱ ብሩኬቱ በኢትዮጵያውያኑ ድግስ ላይ ሲታደም ለመጀመሪያ ጊዜው ነው። አምና ሚንሽን ለመሳተፍ በጣም ፍላጎቱ አድሮብኝ ነበረ። ነገር ግን ያው በአጋጣሚ ወደ ሀገር ቤት ስሌልኩኝ ለመሳተፉን እድሉን አላገኘውም ነበረ። ይህንን እድል እንዴት አየ አሁን የዛሬው የዛሬው በጣም ደስ ይላል። ማለት ከሮብ ጀምሮ ነው የመጣሁት። ድባቡ በጣም ደስ ይላል። በተለይ ዛሬና ትላንት የነበረው ድባብ ሮብ እንኳን የመጀመሪያ ቀን ስለሆነ ያው ብዙ ሰዎች አልነበሩም፣ ድባቡ በጣም የደመቀ አልነበረም። ዛሬ ትናንትና ዛሬ ግን በጣም አሪፍ ነበር። ምንድን ነው በተለየ አሪፍ ያደረገው ደስ ያለ ነገር? በተለየ አሪፍ ያደረገው ኢትዮጵያውያን እርስ በራሳቸው መከባበራቸው፣ ባህላቸውን ማፍቀራቸው፣ አገራቸውን መውደዳቸው፣ በቃ ለሀገራቸው ያላቸው ስሜት በጣም ደስ የሚል ነው። እኔ ደስ ብሎኛል። እኔ ያደመቀው ብዙ ጓደኞቼን አግኝቻለሁ፣ የሰፈር ልጆች ይህን በጣም ስፔሻል አድርጎታል ይህን ፕሮግራም እና በጣም ደስ ብሎኛል። ያው እንግዲህ በየአመቱ ይሄ ለኛ አመት ባህላችን ነው እንግዲህ ያው በጣም ደስ ይላል። በአጠቃላይ ቡድናችሁ ግን ተሸነፈ። ያሳዝ ቡድናችን ተሸነፈ፣ ጥሩ ሄዶ ነበረ። በነገራችን ላይ በጣም አሪፍ ቲም ነው ያለ፣ ግን በዚህ አመት ያው እድል ሆኖ ተሸነፍን ሶስት ለዜሮ በጥሎ ማለፉ ውድድር። እንግዲህ ለሚቀጥለ አመት አሻሽለ ለመምጣት እንሞክራለን። ቢሆንም ግን ደስተኛ ነን። ይሆንም ደስተኛ ነኝ። መልካም ጊዜ። አመሰግናለሁ። ን ቻው። ፌዴሬሽኑን ለረዥም ጊዜ እያገለገሉ ከሚገኙ ሰዎች መካከል አቶ ግርማ ሳህሌ ይገኙበታል። የአውሮጳው ፌዴሬሽን ህዝብ ግንኙነት ናቸው። ከመሰረቱት ጥቂት ሰዎች አንዱ ነኝ እና 15 ዓመት ይህ ፌዴሬሽን በህዝብ ግንኙነት ክፍል ኃላፊነት፣ በቴክኒክ ኮሚቴ እንደዚሁም በአንዳንድ ስራዎች ላይ እየሰራውን ያለሁት። ዘንድሮ ከሌላ ጊዜ ምን ለየት ያደርገዋል? በዚህ በርካታ አመታት ተሳትፎ በጣም ለየት የሚያደርገው እኔ አንድ ስፖርት ለሰላም ለጤንነት፣ ለወዳጅነት ስፖርት ከሃይማኖት፣ ከዘር፣ ከፖለቲካ ነፃ መሆኑን ያረጋገጡበት መድረክ አሁን ነው እና ምክንያቱም የህዝቡ ድጋፍን ብዛት እየጨመረ መጥቷል። በጣም ከምንጠብቀው በላይ ይህ ምንድን ነው? ህዝቡ ስፖርቱን አላማውን፣ የፌዴሬሽኑን አላማ አስቦ፣ አውቆ፣ አምኖ በፕሮግራሙ አስገብቶት በየአመቱ የሚወጣበት ፕሮግራም ስለሆነ ጨምሯል። ፍራንክፈርት እንደምታውቁት በዚህ ላይ መስራች ሀገር ነው። ፍራንክፈርት እዚች ሀገር ላይ ነው የዛሬ 13 አመት የተመሰረተው እና ዛሬ እዛች መስራች ሀገር ላይ መገኘት የራሱ እግዚአብሔር ይመስገን በጣም ጥሩ በጣም ደስ ብሎኛል። ነዋሪነታቸው በለንደን ከተማ የሆነው አቶ ዮሐንስ መሰለ በአውሮፓ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ሊቀመንበር ናቸው። የስፖርትና ባህል ድግሱ በየአመቱ መሻሻል እንዳሳየ ይናገራሉ። በየአመቱ እየጨመረ እያደገ ነው የመጣው። የዘንድሮም ደግሞ ልዩ ነው። እንደምታየው ሰው እንደ ጠጠር ተበትኖ ነው የሚታየው። ዋንጫው ስነ ስርዓት አልቋል። አሁን ሜዳው ላይ የምታየው ሰው ብዛት መቼም ይሄ ነው ብዬ መገመት በግምት መናገር ባችን በጣም ብዙ ህዝብ ነው። ቦታውም ያመቸ ነው። ከተማ አካባቢ ነው። ለትራንስፖርት ያመቸ ነው። ለሆቴሎች ቅርበት አለው። በአጠቃላይ 30 ቲሞችን በአንደኛ ዲቪዥን 18 ቡድኖች፣ በሁለተኛ ዲቪዥን 12 ቡድኖችን አቅፎ ከዛም ባሻገር ደግሞ በልጆች ስምንት ቡድኖችን አቅፎ ሲንቀሳቀስ የነበረ ዝግጅት ነው እና ዝግጅቱም በተሳካ ሁኔታ ተጠናቋል እላለሁ። አቶ ዮሐንስ የሚኖሩበት የለንደን ከተማ ቡድን ኢትዮ ለንደን ዋንጫውን ይዞ ወደ ለንደን አቅንቷል። ለኢትዮ ስዊስ የሚጫወተው ናታንም ምኞቱና ፍላጎቱ ተሳክቶለታል። ቡድኑ ኢትዮ ስዊስ ከኢትዮ ጀርመን ጋር ያለምንም ግብ ይለያይም። በፍጹም ቅጣት ምትመለያ 5ለ4 ማሸነፍ ችሏል። ፓስፖርቱና ገንዘቡን የያዘው ቦርሳው የጠፋበት አሊ ረዲም ገንዘቡን ባያገኝም ፓስፖርቱንና ሌሎች ሰነዶቹን ግን ማግኘት ችሏል። ውድድሩ ቢጠናቀቅም ፌዴሬሽኑ ባዘጋጀው የሙዚቃ ድግስ ታዋቂው ድምፃዊ ቴዎድሮስ ካሳሁን ምሽቱን ታዳሚያንን እያዝናና የኢትዮጵያውያኑ የስፖርትና ባህል ድግስ ተጠናቋል። አሁን አጫጭር የስፖርት ዜና እናሰማችኋለን። አትሌት ገንዘቤ ዲባባ በ1500 ሜትር ርቀት የሩጫ ውድድር ለበርካታ ዓመታት ተከብሮ የቆየውን የዓለም ክብረ ወሰን ባሳለፍነው ሳምንት መገባደጃ ላይ ፈረንሳይ፣ ሞናኮ ውስጥ መስበሯ በርካታ መነጋገሪያ ሆኖ ቆይቷል። ገንዘቤ እንደ ጎርጎሪዮሳዊ አቆጣጠር በ1993 በቻይናዊቱ ዩንሺያ ኩ ተይዞ የቆየውን ክብሮሰን የሰበረችው ኮሎምቢያ ካሊ፣ ካለፈው ረቡዕ እስከ ቅዳሜ በተከናወነው የዓለም ወጣቶች ሻምፒዮን ውድድር ኢትዮጵያዊያቱ ያቱ በጣቱ ሂርጳና ሹሩ ቡሎ በ1500ና 3000 ሜትር የሩጫ ውድድር ለኢትዮጵያ ወርቅ አስገኝቷል። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማንተጋፍቶት ስለሽነኝ፣ መልካም ጊዜ። ጤና ይስጥልኝ